voice of America. VOA. <laughs> yeah, America Adams Radio. Thank you. And dem na me shachu, kuburan na kuburan የዛሬ ሰኞ ነሐሴ 22 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐየንን አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ኢትዮጵያ ውስጥ የተቃውሞ እንቅስቃሴና አፍሶ የማሰር ተግባር ሊኖር ይችላል በማለት የአሜሪካ ዜጎች ወደ ኢትዮጵያ ሞጋዝ ሊያስከትል ስለሚችል አደጋ አስጠንቅቋል። በተለይም አማራ ክልል ውስጥ በጎንደርና ባህርዳር እንዲሁም በአንዳንድ የኦሮሚያ አካባቢዎች ተቃውሞ እንዳለ የሚገልጹ ወሬዎች ይሰማሉ ይላል ማስጠንቀቂያው። ይህ ማስጠንቀቂያ ባለፈው ሰኔ ወር ወጥቶ የነበረውን ይተካል ይላል የውጭ ጉዳይ ሚኒስቴሩ። የኢትዮጵያ መንግስት ድረገጾችን ተንቀሳቃሽ ስልክንና የስልክ መስመርን የመገደብ ወይም የመዝጋት ዝንባሌ ያለው የዩናይትድ ስቴትስ ኤምባሲ ከአሜሪካ ዜጎች ጋር የመገናኘት ብቃቱን የኢትዮጵያ መንግስት ይገድባል። የአሜሪካ ኤምባሲ ለዜጎቹ የሚሰጠውን አገልግሎት ይገድባል። የአሜሪካ ዜጎች ቢታሰሩ የኢትዮጵያ መንግስት ለአሜሪካ ኤምባሲ አያሳውቅም ይላል የውጭ ጉዳይ ሚኒስቴሩ ያወጣው ማስጠንቀቂያ። ኢትዮጵያ ያሉት የአሜሪካ ዜጎች ከኤምባሲ ጋር የሚገናኙበት አማራጭ መንገድ ሊኖራቸው ይገባል። የአሜሪካ ዜጎች የተንቀሳቃሽ ስልካቸውን ቁጥር በኤምባሲው ማስመዝገብ አለባቸው። ስማርት ትራቨለር ኢንሮልመንት ፕሮግራም በተባለውም መመዝገብ አለባቸው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አጥብቆ ይመክራል። የኬንያ ከፍተኛ ፍርድ ቤት ባለፈው ነሐሴ ስምንት ቀን የተካሄደውን ፕሬዝደንታዊ ምርጫ ውጤት አልቀበልም ሲል ክስ የመሠረተውን ተቃዋሚ ፓርቲ ክርክር መስማት ጀምሯል ፕሬዝደንት ኡሁሩ ኬንያታ ራይላ ኦዲንጋን በአንድ ነጥብ አራት ሚሊዮን ድምፅ መብለጣቸውን ኦፊሴላዊው የምርጫ ውጤት ያሳያል። ይሁንና ናሳ የተባለው የተቃዋሚዎች ውህደት የምርጫው ስርዓት ተቦርቡሮ ወደ መሰረቃ ምርቷል ሲል ይከራከራል። ዘጋቢያችን ጂል ክሬግ ከናይሮቢ የላከችውን ዘገባ ትዝታ በላቸው ታቀርባለች። የኬንያ ከፍተኛ ፍርድ ቤት በዚህ ባለፈው ሳምንት ፍጻሜ የተቃዋሚ ፓርቲው የምርጫ ውጤት ተቃውሞ ላይ ከተወያየ በኋላ ዛሬ የፓርቲውን ክርክር መስማት ጀምሯል። እንደ ሮፓ አቆጣጠር ነሐሴ 8 በተካሄደው ብሔራዊ ምርጫ ፕሬዝደንት ኡሁሩ ኬንያታ ራይላ ኦዲንጋን በ 1 ነጥብ 4 ሚሊዮን ድምፅ ብልጫ አሸንፈዋል መባሉ አይዘነጋም። ከምርጫው ዕለት ጀምሮ ደ ናሽናል ሱፐር አላይንስ ወይም ናሳ የተባለው የተቃዋሚ ፓርቲዎች ጣምራ ድርጅት የኮምፒውተር ድምፅ አሰጣት ሂደቱ ብሎም ምርጫው ተሰርቋል ሲል ቆይቷል። ከፍተኛው ፍርድ ቤት ታዲያ ዛሬ ለመጀመሪያ ጊዜ የተቃዋሚዎቹን አቤቱታ ሲሰማ የምርጫ ኮሚሽኑን ኮምፒውተር የመመርመር ስልጣን እንዲሰጣቸውና መረጃውን እንደሚያቀርቡ ነው። የናሳ አባላት ያመለከቱት ኦዲንጋን የሚወክሉ ከሳሾችና ኬንያታን የሚወክሉ ተከራካሪዎች ኮምፒውተሩን መመርመርና አሁን የምንዘረዝራቸውን የሚፈለጉትን መረጃ ቀጥተው ለማስረጃ እንዲያቀርቡ ትዕዛዝ ሰጥተናል። ዳኛ አይዛክ ሊዮናላ የዘረዘሯቸው አንዳንዶቹ መረጃዎች የኮምፒውተሩ ፋየርዎል ወይንም የቫይረስ መከላከያ የመክፈቻ ሚስጢራዊ ቃላት መግቢያዎቹን ይጠቀልላሉ። ፓርቲዎቹ ምርጫው የተቆጠረባቸውን ሰነዶች ከየጣቢያዎቹ እንዲወስዱ ዳኞቹ አዘው፣ ስለ ዛሬው ትዕዛዝ ውጤት ነገ ለመስማት ፍርድ ቤቱ ቀጠሮ ሰጥቷል። በትልቅነቷ አራተኛዋ የዩናይትድ ስቴትስ ከተማ የሆነችው ቴክሳስ ዛሬ ተጨማሪ አውሎ ነፋስ የተቀላቀለበት ከባድ ዝናብ ይኖራል ስለተባለ እየተዘጋጀች ነው። የምድን ሰራተኞች በጎርፍ መጥለቅለቅ ምክንያት መውጫ ባጡት በብዙ ሺህ የሚቆጠሩ ሰዎች ጋር መድረስ እየታገሉ ናቸው። የከተማ ባለሥልጣኖች በተናገሩት መሠረት 20 የሚሆኑ ሰዎችን ለማዳን ተችሏል። 185 የሚሆኑት አስቸኳይ መድህን የሚያስፈልጋቸው ሰዎች እንዳሉ ታውቋል። ዋናው ዓላማ ሰዎችን ማትረፍ መሆኑን የገለጹት ከንቲባ ሲልቨስተር ተርነር እስካሁን ባለው ጊዜ 5500 የሚሆኑ ሰዎች ወደ መጠለያዎች እንደተወሰዱ ጠቁመዋል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚሁ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ ነው። ህንድና ቻይና በምስራቅ ሂማሊያ ሲያጨቃጭቅ የቆየውን ድንበር አስመልክቶ የነበረውን እጅግ አስጊ የሆነ ፍጥጫ ለማክተም ተስማምተዋል። የህንድ የውጭ ጉዳይ ሚኒስቴር ዛሬ ያወጣው አጭር መግለጫ ውሳኔ ላይ የተደረሰው በሁለቱም ሀገሮች መካከል ዲፕሎማሲያዊ ንግግር ከተደረገ በኋላ ነው ይላል። የቻይና የውጭ ጉዳይ ሚኒስቴር ደግሞ የሀገሪቱ ወታደሮች አካባቢውን መጠበቃቸው ይቀጥላል ሲል አስታውቋል። ይህ ማስታወቂያ የወጣው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለብሪክስ ጉባኤ ወደ ቻይና ይሄዳሉ ተብሎ በሚጠበቅበት ወቅት ነው። ሩሲያ፣ ብራዚል፣ ህንድ፣ ቻይናና ደቡብ አፍሪካ በመጪው ሳምንት ቻይና ይሰበሰባሉ። ህንድና ቻይና ከጉባኤው በፊት መፍትሄ እንዲያገኙ ጫና ሲደረግባቸው ቆይቷል። ህንድ ውስጥ ጉሩ ጉርሚት ራም ራሂም ሲንግ ሁለት ሴት ተከታዮቻቸውን በወሲብ ደፍረዋል በሚል ክስ የ20 ዓመታት እስራት ተበይኖባቸዋል። ጠበቃቸው በተናገረው መሰረት ፈጸሟቸው ለተባሉት ሁለት ወንጀሎች ሁለት ተከታታይ አስርተ ዓመታት ተፈርደባቸዋል። ሃሪያና በተባለ ሰሜናዊ ክፍለ ሀገር በምትገኘው ሮህታክ ከተማ በተያዙት ሲንግ ላይ የሚዳኙት ዳኛ ዛሬ በሄሊኮፕተር እንደተወሰዱ ታውቋል። ፍርዱ ከመሰጠቱ በፊት ከተማይቱ በብዙ ሺህ የሚቆጠሩ የጸጥታ ኃይሎች ተከባለች። ፖሊሶች ለመግደል የመተኮስ ትዕዛዝ ተሰጥቷቸዋል። መንገዶች በሽቦ አጥር ታጥረዋል። ባለፈው አርብ ሲንግ ጥፋተኛ ናቸው ከተባለ በኋላ የ38 ሰዎችን ሕይወት ያጠፋ ብጥብጥ ተካሂዶ ነበር። የሲንግ ደጋፊዎች ይበዙባቸዋል የሚባሉት ሃሪያና ፑንጃብ ክፍላተ ሀገር ኮሌጆችና ትምህርት ቤቶች ተዘግተዋል። ፍልሰተኞች በሜዲትሬንያን በኩል የሚያደርጉትን ሕገወጥ ጉዞ ለአንድ ወር ያህል ለማቆም ስትል ኢጣሊያ ከሕገወጥ ሰው አሸጋጋሪዎች ጋር ለተያያዙት ሊቢያውያን ሚሊሻዎች ገንዘብ እየከፈለች ነው የሚል ክስ ቀርቧል። በያዝነው ሳምንት ኢጣሊያ የደረሱት ጥገኝነት ጠያቄዎች ብዛት ከአምናው በ86 ከመቶ ቀንሷል። ይህ ሐቅ ታዲያ ከቀረበው ክስ ጋር ገጥሟል። ይህ ክስ የተሰማውም የአውሮፓና የአፍሪቃ ሀገሮች መሪዎች የፍልሰተኞችን ፍሰት ስለመግታት ጉዳይ ለመነጋገር ፓሪስ በተሰበሰቡበት ወቅት ነው። ዋናው መሠረቱ ለንደን የሆነው ሚድል ስት አይ የተባለው የዜና ድረ ገጽ የኢጣሊያ መንግስት ሳብራታ ከተማ ውስጥ ላሉት ግብረ ኃይሎች ገንዘብ እየከፈለ ነው ሲል ዘግቧል። ኢጣሊያ ትሰጣለች የሚባለው ገንዘብ፣ ረዴትና እቃዎች በከተማይቱ የማዘጋጃ ቤት ባለሥልጣኖች በኩል እንደሚቀርብላቸው ድረገጹ ጠቁሟል። ሳብራታ ከተማ በሚሊሻዎች ቁጥጥር ስር እንደምትገኝ ድረገጹ አመልክቷል። በመጨረሻም ባግዳድ ላይ ዛሬ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ አስር ሰዎች ሕይወታቸውን አጡ፣ 28 ደግሞ ቆሰሉ። ፍንዳታው የደረሰው ሳድር ከተማ በተባለችው የሽዓዎች መኖሪያ ሲሆን ከሞቱት መካከል የሀገሪቱ የጸጥታ ሰራተኞች ይገኙባቸዋል። እስካሁን በድሉ ጊዜ ለጥቃቱ ኃላፊነት የወሰደ የለም። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በኦሮሚያ ክልል የተለያዩ ከተሞች ካለፈው ሳምንት ረቡዕ ነሐሴ 17 ቀን ጀምሮ ለአምስት ቀናት ተጠርቶ የነበረው ቤት ውስጥ የመቀመጥ አድማ የተያዘለትን ግብ በመምታቱ በሦስተኛው ቀን እንዲቋረጥ መደረጉን አስተባባሪዎቹ በማኅበራዊ ሚዲያ ከገለጹ በኋላ በአንዳንድ ከተሞች ከቅዳሜ ጀምሮ የትራንስፖርት አገልግሎት ለመስጠት የተንቀሳቀሱ አሽከርካሪዎች ሥራ ላቋረጡበት ቅጣት እንዲከፍሉ መባላቸውና አንዳንዶቹም ሱቆቻቸው እንደታሸጉባቸው ገልጸዋል። የኦሮሚያ ክልል መንግሥት ማንም ዲሞክራሲያዊ መብቱን ተጠቅሞ ተቃውሞውን በአድማ ቢገልጽ መብቱ መሆኑን መናገራቸው ይታወሳል። በተያያዘም በቢሾፍቱ ሆራ አርሲዲ ሐይቅ ሕይወታቸው ለጠፋ ሰዎች በክልሉ መንግሥት የተሠራው ሐውልት ተቃውሞ ገጥሞታል። ቀጣዩ የጽዮን ግርማ ዘገባ ሁሉንም ይዳስሳል። ባለፈው ሳምንት ከእረቡ ነሐሴ 17 እስከ እሁድ ነሐሴ 21 2009 ዓ ም ድረስ ነበር በማኅበራዊ ሚዲያ በተለይ በፌስቡክ እና በትዊተር ገጾች ላይ በኦሮሚያ ክልል ቤት ውስጥ የመቀመጥ አድማ ተጠርቶ የነበረው። የዚህ አድማ ዋና ዓላማዎች በሚል ሲገለጽ የነበረው በዚህ ዓመት ከዘጠኝ ዓመት በኋላ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምትና ይህን ተከትሎ የወጣው ዓመታዊ ግብር የተጋነነ ነው የሚል ሲሆን፣ ሁለተኛው ደግሞ በአሁኑ ሰዓት በእስር ላይ የሚገኙት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ እና ምክትል ሊቀመንበሩ አቶ በቀለ ገርባን ጨምሮ በፖለቲካ ምክንያት የታሰሩ ሰዎች ይፈቱ የሚል ነበር። አድማው አርብ ዕለት ሶስተኛ ቀኑን ካጠናቀቀ በኋላ አድማውን ቄሮ ወይም ወጣቶች የሚል መጠሪያ ባላቸው በሕዝብ ላይ በደል እየተፈጸመ ነው ብለው በሚያምኑና ይህንንም እንቅስቃሴ በማስተባበር ላይ ናቸው በተባሉ አካላት ሲመራ መቆየቱንና እነሱም አድማው ግቡን በመምታቱ ምክንያት በሶስተኛው ቀን መቋረጡን በማህበራዊ ድረገጽ ይፋ አድርገዋል። ይህንን እንቅስቃሴ በመወከል መረጃን በማሰራጨት ላይ የነበረው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድም ይህንኑ ጠቅሶ ማምሻውን የጋራ መግለጫ ነው ያለውን ይፋ አድርጎ ነበር። በዛሬ ዕለት እኔም ከቄሮ አስተባባሪዎች አንዱ ነኝ ያለ ወጣት ወደ ኢትዮጵያ ደው እያነጋግሬ ነበር። አድማው ተጠርቶ የነበረበት ምክንያት ተመሳሳይ መሆኑን ይናገራል። ድምፁን እንድንቀይር በጠየቀው መሰረት ድምፁን ቀይረናል። ተቋረጠው በጣም በሚፈለገው ሁኔታ የሶስቱ ቀናት ስለተጠነቀቀ ከዚህ በኋላ ይበቃል ተብሎ ፖስት ስለተደረገ ነው እና ያሉ ቄሮችም ተስማምቶ ከዚህ በኋላ ይበቃል፣ አሸንፈናል። ለዚህ ከነገ ጀምሮ ይከፈጥሉም ነገር ብሎ ነው ተባበሉ። የአምስት ቀን አድማ ጥሪ ሲደረግ ምን ለማሳካት ነበረ? ምን ሀሳብ ተይዞ ነበር የተደረገው? እንግዲህ ሀሳቡ በጣም የታወቀ ነው። እሱም መጀመሪያ አካባቢ ላይ ከአቅማቸው በላይ ግብር እንዲከፍሉ ሁለተኛዎች፣ ፕሮፌሰር በመረራ ጉድና በቀለ ገርባና ሌሎችን ጨምሮ እንዲፈቱ የሚለው እና ሌላ ሌላ ማለት። ስለዚህ ምኑ ነው ታዲያ ስኬቱ? አሁን እንግዲህ እንደነገርከኝ የግብር አለ፣ ከዛ ደግሞ የእስረኞች አለ፣ አልተፈቱም። ስኬት አለ፣ የተወሰነ ስኬት አለ፣ ለወደፊት የምሰሩት ነገር አለ። እሱ ሱ ማለት የሚያም ለወደፊትም ደግሞ ከዚህም በላይ ሌላ እርምጃ ስንወስድ ይለቃሉ አይግዞም ቀንሳ ቅርቡ ይቀንሳሉ። ባይዛዌ አንዳንድ ቦታ ላይ ቀንሰዋል። በተለይ አምቦ ላይ በፊፍቲ ፐርሰንት ቀንሰዋል። ምዝሉም አለ ትንሽ ለውጥ አለ። ከዛ በኋላስ አሁን ከሶስት ቀን ተቃውሞ አቁሟል። አሁን ከዛ በኋላ የከተማ ሁኔታ ምን ይመስላል? አሁን አንዳንድ ቦታ ላይ ባጃጆች ስራ ላይ ናቸው። አንዳንድ ሱቅ መጀመሪያ ራሱ ያልታሸጉ ሱቆች ተከፍተዋል፣ ስራ ጀምረዋል። ግን አስፋልት ላይ ያሉት ሱቆች እና መናሪያ ገብተው ከመናሪያ የሚወጡ መኪናዎች ስላልጀመሩ ምክንያቱም መኪናዎች ለመኪናዎች መውጫ አልተሰጠም። ሌሎች ደግሞ ለሱቅ የታሸገ ሱቅ ባለንብረቱ ለመክፈት ሲሄድ አይ መጀመሪያ የሚዘጋችው አሁን ደግሞ መሰርታች ቢሆን የሚለው ነገር ነው። እንደዚህ አይነት ነገር ያለው የት አካባቢ ነው? እና እዚህ አምቦ መናራ ፊት ለፊት ወደ አዋሮ አካባቢ ለፋልት ላይ መጀመሪያ የታሸገ ና መናራ መናራ አልተከፈጠም እስካሁን ድረስ ዛሬ ራሱ ወደ አካአምቦ ወደ ጉደር የሚሄዱ ባለ ጉዳዮች ገበያ ትልቅ ገበያ ነው ያለው ዛሬ ጉደር ባጃጅ ኮንትራት ወጥቶ ነው እየተጓዙ ያሉት። እንደዚህ ወጣትና ሌሎች ያነጋገር ናቸው። ወጣቶችም ከአድማው በኋላ ወደ ስራ ሲመለሱ ሌላ ችግር ገጥሟቸዋል። የነቀምቴው ወጣት ያለንም ይህንኑ ነው። ያው መንገድ ትራንስፖርት ለምን መጀመሪያ ቆማችሁ ተብሎ ባጃጅ አስር ሺህ እንድትቀጡ ወይ ደግሞ የመጨረሻ ማስጠንቀቂያ ወዛችሁ ወባ ወረቀት እንጂ እንዳሰቡ ተብሎ በቃ ባጃጅ ቁመዋል እንዳለ የፖሊስ ከስራ ማቆም አድማው ጋር በተያያዘ ነው ይሄ እርምጃ የተወሰደው? አዎ። ለምን ያቆማችሁ መጀመሪያ ማን ያቆሙ ስላለ ነው ያቆማችሁት? አሁን ደግሞ በማን ፍቃድ ነው የምትሰውት? ብሎት በቃ ምንባስ በአጃጅ እንዳለ ፖሊስ አባዊሱ ነው ያለ። ሌላስ እንቅስቃሴ? ሱቆች ተከፍተዋል? ሌሎች እንቅስቃሴዎች አሉ? ሱቅ አልፎ አልፎ ነው እንጂ ታሽጓለ። አልተከፈተም። በማን የታሸገው? ከተማ አስተዳደር ነው ያሸገው። ባለፈው ማክሰኞ እና ቅዳሜ ነው ታሸገ። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ባለፈው ሳምንት አርብ አድማውን በተመለከተ ከአሜሪካ ድምጽ ተጠይቀው ተከታዩ ምላሽ ሰጥተው ነበር። ግብይት የቆመባቸው ቦታዎች ላይ ሱቅ ዘግቶ፣ የኔት አገልግሎቱ ዘግቶ፣ ባጃጁን ስራ አስቆሞ መንግስትን ቻሌንጅ ማድረግ የሚፈልግ አካል መጥቱ እንደሆነ ሁሉ ሌላው ደግሞ የዕለት ጉርሴ ላገኝ ነው ሱቄን ከፍቼ መነገድ አለብኝ፣ ምክት ቤቴን ከፍቼ አገልግሎት መስጠት አለብኝ ብሎ በሚልበት ሰዓት ሌላው ላይ ደግሞ ጫና መፍጠር ይህ ዴሞክራሲያዊ አካሄድ ነው። ይሄ ስህተት ነው። መንግስት የዜጎችን ዴሞክራሲያዊ መብት ማክበር አለበት። ቤቴን ዘግቼ መንግስት ላይ ጫና ፈጥራለሁ ተቃውሞ ወይም አሰማለሁ የሚለው አካል መብት እንዳለው ሁሉ በዚህ በተቃራኒ ደግሞ አይ እኔ የዕለት ስራዬን ሰርቼ የዕለት ጉርሴን አግኝቼ ልጆቼ ማሳደግ ወደ ወደ መደበኛ ኑሮዬ መቀጠል እፈልጋለሁ የሚለው ደግሞ ፕሮቴክሽን ይፈልጋል። አሁን የአድማው አካሄድ ላይ ያሉ ስህተቶች ምንድን ናቸው? በተለያዩ ማህበራዊ ሚዲያዎችም እንደምትገነዘቡት እከሌ የሚባል ሰውዬ ሱቁም ከፍቷልና እርምጃ ወሰዱበት፣ እከሌ የሚባል ሰውዬ በዚህ ታርጋ ቁጥር መኪና እየሄደ ነውና እርምጃ ይወሰድበት፣ መኪናውን አውጥ የሚል አካሄድ ነው ያለው። በዚህ አካሄድም ጉዳቶች ደርሰዋል። ተጨባጭ ጉዳቶች። እርምጃ የምንወስደው ጉዳት የሚወስዱ አካላት ላይ ነው። ይህንኑ ምላሽ ተሞርክዤ ወደ ጊንቢ በደወልኩበት ወቅትም አንድ ነዋሪ አነጋግሬ ነበር። ጊንቢ ዛሬ ወደ ሌላ ወደ ሱቅ አካባቢ ተረጋግተዋል። ትንሽ ወደ መናኸሪያ አካባቢ ነው ችግር ያለው። ምንድን ነው መናኸሪያ አካባቢ ያለው ችግር? አለፈው ከአስራ ስድስት ጀምሮ ሲወጡ ስላልነበሩ መኪኖች እነዛ መኪኖች ከአስራ ስድስት ጀምራችሁ ስሰሩበት የነበረውን ረሲት አቅርቦልን ተብለዋል። ያን ረሲት የሌላቸው ሹፌሮች ደግሞ ሁለት ሺ አምስት መቶ ብር እንዲከቱ እየተደረገ ነው። ይሄ የሚደረገው በማን ነው? ይሄን የሚያደርጉት መንገድ ላይ ቁመው ትራፊኮች ናቸው። ቦታዘዘሮሚያ ቢሮ ነው እያሉ ነው። ይሄ የተደረገበት ያዩት ደረሰኛ ሰው አለ ወይስ ምኑ? እርምጃ ወሰዱ አሽከርካሪዎቹ አብዛኛው አሽከርካሪዎች ባለንብረቱን ጠይቁ ነው ባለ ንብረቶች ደግሞ አንከርልም እያሉ ነው ሹፌሮቹ መንገድ ላይ ትራፊኮቹን እኛ ና ግንባለ ንብረቶቹን ጠይቁ እያሉ ነው። ስለዚህ በሁለቱ መካከል አለመግባባት ነው ያለው እንጂ ወደ እርምጃ ተገብቶ የከፈለ ሰው የለም። ይኖራል እንግዲህ አሁ በተጨባጭ ሲከፍሉ አላየውም እንጂ እርስዎ የጊምቢ ከተማ ነዋሪ ኖት። በዚህ የተቃውሞ እንቅስቃሴ ውስጥ እንግዲህ ባለፈው የመንግስት ባለስልጣን አነጋግረን ነበርና አንዳንዶች ተቃውሟቸውን ሲገልጹ፣ አንዳንዶች ደግሞ ሰርተው መብላት የሚፈልጉ አሉ የሚል አስተያየት ሰጥተው ነበረና፣ እንዴት ተመለከቱት? ይህንን የሶስት ቀኑን የነበረውን አድማ ሰዎች በፍላጎታቸው ወደው ፈቅደው ያደረጉት ነው ወይስ አድማው እንዴት ነበረ? ምንም አይገናኝም። ይሄ የኦሮሚያ መንግስት ኮሚኒኬሽን የተናገሩት ሌላ ነው፣ በግንቢ ግን ሲፈጸም የነበረው ሌላ ነው። በፍላጎታቸው ነው የሚባለው ነገር ምንም ነገር የለም። በቃ የሚዘጋውን በኃይል እየሄዱ ክፈቱ፣ ፖሊሶች የንግድና ኢንዱስትሪ ቢሮዎች እየሄዱ ካልከፈታችሁ እናሽጋለን እንዲያሉትን እያሸጉ እያሰሩ እንደዛ ነው መዝጋቱና፣ የተቃውሞ አላማ ምን ነበረ? ነዋሪዎቹና አስተያየት ሰጪዎቹ እንደሚሉት አላማው ነጻነትንና መብትን የመጠየቅ ነው ብለዋል። በኦሮሚያ ክልል ሁለተኛው ተቃውሞ በስፋት ከተቀሰቀሰ አንድ አመት ከአስር ወር አስቆጥሯል። የመጀመሪያው ተቃውሞ የተቀሰቀሰው በ2005 ዓ.ም በአዲስ አበባ ላይ ተግባራዊ ይደረጋል የተባለው ማስተር ፕላን ንድፍን ተከትሎ የተቀሰቀሰው ተቃውሞ ነበር። ይህ ከሆነ ከአንድ ዓመት ተኩል በኋላ የተቀሰቀሰው ተቃውሞ ግን እስካሁን በተለያየ ምክንያት ሲነሳና ሲበርድ፣ ወደ ሌሎች ክልሎች ሲዛመትና ጥያቄዎቹም የተለያየ መልክ ሲይዙ ቆይተዋል። በዚህ ወቅት በርካታ ሰዎች ህይወታቸው አልፏል። እስካሁን በቁጥሮች ላይ ስምምነት የተደረሰበት አሃዝ ባይኖርም መንግስት፣ የሀገር ውስጥ ሰብአዊ መብት ኮሚሽን፣ በሀገር ውስጥ የሚገኙ ተቃዋሚ ፓርቲዎች እንዲሁም ዓለም አቀፍ የሰብአዊ መብት ተሟጋቾች የበርካታ ሰዎች በተለይ ደግሞ የወጣቶች ህይወት ማለፉን ይፋ አድርገዋል። በርካቶች ቆስለዋል። ንብረት ወድሟል። በሺዎች የሚቆጠሩ ሰዎች ታስረዋል። ይህ ሁኔታ እስካሁን ሀገሪቱን ወደ አልተረጋጋ ጉዞ ውስጥ ከቷታል። በዚህ ጊዜ ውስጥ ከተከሰቱት አሳዛኝ ሁኔታዎች አንዱ የኦሮሞ ማህበረሰብ አባላት አመታዊ በዓል በሚያከብሩበት የሆራ አርሰዲ ሐይቅ የተከሰተው ነው። ይህን በተመለከተ በወቅቱ በስፋት ዘገባ ማቅረባችን የሚታወስ ሲሆን በአጠቃላይ በዛን እለት ህይወታቸው የጠፋው ሰዎች ተረጋግጠው ነው የሞቱት የሚለው የመንግስት መግለጫና፣ የለም በመንግስት ኃይሎች በተወሰደው እርምጃ ነው የሚለው እስካሁን በገለልተኛ ወገን ተጣርቶ ትክክለኛ መረጃ ያልወጣበት ነው በዚህ ባሳለፍ ነው ሳምንቱ ማብቂያም በዚህ ዕለት ህይወታቸው ለጠፋው ሰዎች የመታሰቢያ ሀውልት ተሰርቶ በኦሮሚያ ክልል መንግስት እንዲመረቅ ተደርጓል። ይህ ሀውልት ተቃውሞ ገጥሞታል። ተቃውሞ ምንድን ነው ስል ማምሻውን አንድ ወጣት ጠይቄ ነበር። ከሀውልቱ ወካይ አይደለም ማለት፣ በሰውም ስሜት በኔም ስሜት ያን የሆነውን ነገር የሚወክል አይደለም። ለምንድን ነው? አንደኛ የተጻፈ ጽሁፍ ነው። ሁለተኛ ብን ነገሮቹ የተከሰቱበትና አሁን የተሰራበት ቦታ ፈጽሞ የማይገናኙ ናቸው። ያንም እነኚህ ነገሮች ራሱ ጥያቄ የሚያጭሩ ስለሆኑ በህዝቡ ዘንድ ብዙ ተቀባይነት አላገኘም። ሰውም የት ነው የተተከለው? ሁለት ምክንያቶች አሉ ብለሃል። እንግዲህ የመጀመሪያው መተከሉ ቦታው ላይ ነው። የት ነው የተተከለው? ቦታ የተተከለው በበገያው ሐይቅ ላይ ነው። እንደምታውቀ ቢሾፍቱ ሰባት ሐይቆች አሉት። ከሰባት ሐይቆቹ አንደኛ ሰዎች የሞቱበት ሆራ አርሰዴ ነው። ሆራ ላይ ማለት ነው በየአመቱ ሰዎች የሚያከብሩት እሬቻን የሚያከብሩት ሆራ ላይ ነው። ሰው የሚሞተ ሆራ ነው ባይዛ ይሄ በዛ ምለት እዛ ነበርኩኝ በቦታ ላይ ነበርኩኝ። እና አሁን ደግሞ የተተከለው ምንድን ነው በቦጋያ ላይ ነው። በቦጋያ ማለት ኦልሞስት አትሊስት በቃ ቢያንስ ቢያንስ ሶስት ኪሎ ሜትሮችን ከሆራ የሚርቅ ሌለኛው ሀይቅ ነው ማለት ነው። ሁለተኛው ደግሞ ቅሬታው ጽሑፉ ነው ብለው ሰደን ቤብ ነው የሚለው በኦሮምኛው ተሳ ነው ማለት ድንገት የሚለውን ቃል የአማርኛውን ቃል ሪፕሬዘንት ያደርጋል ብዬ ይወክላል ብዬ አስባለሁ። ነገሩ ድንገት አይደለም ነው ማለት። ድንገት የሚባለው ላይክ ላይክ አሁን የመሬት መንቀጥቀጥ የመኪና አደጋ እነኚህ ነገሮች ብሆን እውነትም ያው ድንገት የሚያሰኝ ነገር ነው። ግን አሁን ድንገት አያሰኝም። ይሄ እኔ በቦታው ነበርኩኝ፣ የሆነውም ነገር ድንገትም አልነበረም። ለዚህ ነው ብዙ ሰዎች ድንገት የምለው ቃል መጠቀም የለባቸውም ነው። ይህን በተመለከተ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ጋር ተደጋጋሚ የስልክ ሙከራ አድርጌ ነበር። ለዛሬው ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። በነገው ምሽት ምላሻቸውን ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አሁን ደግሞ ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ሄሪክን ሃርቪ በተባለው ከባድ አውሎ ነፋስ የተቀላቀለበት ዝናብ ሳቢያ የዩናይትድ ስቴትስ ከተማዋ ቴክሳስ ክፍለ ሀገር ሂውስተን ከተማ አካባቢና በሉዊዚያና ክፍለ ግዛትም አንዳንድ አካባቢዎች በከባድ ጎርፍ ተጥለቅልቀዋል። በብዙ ሚሊዮኖች የሚቆጠሩ አሜሪካውያን በሚኖሩበት አካባቢ ሄሪክን ሃርቪ ባስከተለው ጉዳት ፈጥኖ ደራሽ እርዳታ ሰራተኞች መውጫ ካጡ ሰዎች የሚቀርቡላቸውን የድረሱልኝ ጥሪዎች ለማስተናገድ እጅግ በጣም ተጨናንቀዋል። የቴክሳስ ክፍለ ሀገር ገዢ ግሬግ አበት ከፌዴራሉ መንግስት እየተደረገ ስላለው ድጋፍ አመስግነዋል። ፕሬዚደንት ትራምፕም ሃርቪ ያደረሰውን ጉዳትና የእርዳታ እንቅስቃሴ ለመመልከት ነገ ወደ ሂውስተን ከተማ እንደሚጓዙ ዋይት ሀውስ አስታውቋል። ዝላቲካ ሆክ ያቀናበረችውን ዘገባ ቆንጅታ የታቀርበዋለች። መኖሪያቸውን ለቀው ለቀዋል ተብለው የወጡ የሂውስተን ከተማ ነዋሪዎችን አነጋግራለች። ቀጥሎ ይቀርባል። በከባድ ጎርፍ በተመታው የቴክሳስ ጠረፍ አካባቢ ነዋሪዎችን ፈልጎ ለማውጣት የተያዘው ፈጥኖ ደራሽ ስምሪት ከትናንትና ጀምሮ ተጠናክሮ ቀጥሏል። በአንዳንድ አካባቢዎች ውሃው በአንድ ሜትር ከፍታ የተኛባቸው ጎዳናዎች አሉ። ካምረን ኮሊንስ የተባሉ የአካባቢው ነዋሪ ምግብ ፍለጋ በውሃው ውስጥ እየተንቦራጨኩና እየተንገዳገድኩ የሞት ሞቴን ወጣ ወንዝ ውስጥ የገባሁ ነው የመሰለኝ ብለዋል። መኪናዬን ውሃው ገብቶ አጥለቀለቃት። እዛ ጋር ያለው የመኖሪያ ፎቅም መጥለቅለቅ ጀምሯል። የአየር ሁኔታ መስሪያ ቤት ባለስልጣናት ሀርቪ ያስከተለውን ጎርፍ ቴክሳስን እስካሁን ከገጠሟት ሁሉ የከፋ እንደሆነ ነው የሚናገሩት። ቅዳሜ ዕለት መኪናቸውን በጎርፍ በተጥለቀለቀው መንገድ ላይ ሲያሽከረክሩ የነበሩ አንዲት ሴት ሞተዋል። መንግስት፣ በጎርፍ ውስጥ ከመንዳት ተቆጠቡ በማለት ህዝቡን እያስጠነቀቀ ነው። አውራ ጎዳና ላይ መኪናቸውን እየነዱ ሳሉ ከባድ ዝናብና ጎርፍ የያዛቸው ሪካርዶ ማርቲኔዝም የመንግስትን ምክር ያጠናክራሉ። ከቤተሰባችሁ ጋር ቤት ማለት ነው የሚበጀው። ሂውስተን ከተማ ውስጥ በጎርፍ ከተጥለቀለቁ ቀበሌዎች የእርዳታ ሰራተኞች በሄሊኮፕተሮች በጀልባና ከፍታ ባላቸው መኪናዎች ነዋሪዎችን እያወጡ ወደ መጠለያዎች እያጓጓዙ ናቸው። በጎርፉ የተከበቡ ነዋሪዎች ጣሪያ ላይ ወጥተው እንዲታዩ አንሶላ ወይ ፎጣ እንዲያውለበልቡ ተመክረዋል። የቴክሳሱ አገረገዢ አሁንም መድረሻ አጥተው የተጨነቁትን ነዋሪዎች አይዟችሁ እንደርስላችኋለን በማለት እያረጋጉ ናቸው። ዋናው ቅድሚያ ትኩረታችን የሰውን ሕይወት ማትረፍ ነው። ስለዚህ ቴክሳስ ውስጥ ከአካባቢ ባለሥልጣናት ጋር ሆነን ዜጎቻችንን ለማትረፍ የቻልነውን ሁሉ እናደርጋለን። የሂውስተን ከተማ ከንቲባ ሲልቨስተር ተርነር በበኩላቸው ሃሪኬን ሃርቪ የማኅበረሰባችን መፈተኛ ነው፣ ከተማችን ከዚህ አደጋ እንደምትወጣ እተማመናለሁ ብለዋል። ረጋ ካልን ሁሉም የበኩሉን ካደረገ ብዙ ሕይወት ሳይጠፋ እንወጣዋለን። ከተማችንም አገግማ ወደፊት ትራመዳለች። ያ እንዲሆን ግን ሁሉም የድርሻውን ማድረግ ይኖርበታል። ፕሬዚደንት ዶናልድ ትራምፕ በፌዴራሉና በክፍለ ሀገር ደረጃ እየተደረገ ያለውን የእርዳታ ምላሽ አድንቀዋል። በትዊተር ባወጡት መግለጫ ኤክስፐርቶች በ አምስት መቶ ዓመት አንዴ የሚታይ ጎርፍ ብለውታል። ግዙፍ ጥረት እያደረግንን በጥሩ ሁኔታ እየተከናወነ ነው ብለዋል። ወደ ቴክሳስ የሚሄዱትም የእሳቸው ጉዞ ትኩረቱን ከእርዳታ ጥረቶቹ ላይ እንደማይሻማ እርግጠኛ ከሆንኩ ብቻ ነው ብለዋል። ከዩናይትድ ስቴትስ ከተሞች በትልቅነቷ አራተኛ የሆነችው ሂውስተን ብዛት ያላቸው ኢትዮጵያውያን ይኖሩባታል። ለመሆኑ ሃርቪ እንዴት አደረጋችሁ ብለን ስንደዋውል አርፍደናል። ከየቤታችሁ አትውጡ በመባሉ ክትት ብለናል ነው ያሉን። ሁለት እህትማማቾችን አግኝቻለሁ። አንደኛዋ መኖሪያ ቤታቸው ከተማዋ ላይ የተኛው ጎርፍ የሚለቀቅበት አካባቢ ላይ በመሆኑ ደህና ቦታ ላይ ወዳሉት እህታቸው ሄደዋል። እስከ ስድስት ሳምንት መመለስ አትችሉም ይሆናል እንደተባሉ ነግረውኛል። ብዙ ከባድ ንፋሳማ ዝናብ ሂውስተን ላይ ወርዶ አይቻለው እንዳሁኑ አላየሁም ነው የሚሉት። እህቶቻቸውን ሰብስበው ካሉት ከወይዘሮ ገነት ካሳን ጀምር። እኛ እንግዲህ ለነገሩ ሂውስተን ውስጥ አይደለንም። ከሂውስተን ወጣ ብለን ሹገርላንድ የሚባል ከተማ ነው ያለ ነው። ይህን ያህል ርቀት የለውም። እዛው አካባቢ በደህና ጊዜ ጥሩ ስለሰሩት መንገዱን ደህና ነው ግን ወጣ ብለን ለማየት አንችልም። በጣም ሁሉ ነገር ተዘጋግቷል። በጣም አሰቃቂ ነው። መንገዱ ሁሉ ተዘግቷል። እናንተ ያላችሁበት ግን ጎርፎ አላጥለቀለቀውም። እናንተ ያላችሁበት እኛ ጋር እስካሁን አልተጥለቀለቀም። ወደ ታች ወረድ ብሎ ነው እንጂ እኛ ጋ አካባቢ እስካሁን ድረስ ምንም ነገር የውሃ ምልክት የለውም። ይዘንባል፣ ኃይለኛ ዝናብ ይዘንባል፣ ግን አልተጥለቀለቀም። ቤተሰብስ ወዳጅ ዘመዶች አካባቢ እንዴት ነው? ቤተሰብ እህት ያለችበት አካባቢ ጥሩ አይደለም። ውጡ ተብለው መጥተዋል። እዚህ ነው ያሉት። ሌላም እህት አለች። እነሱን ሁላችንም እዚህ ተሰባስበናል። እንግዲህ እኛ ጋር ደህና ስለሆነ ወደ እኛ ጋር መጥተው እዚህ ነው የሚገኙት። ጥሩ እንደው ቢያንስ የእናንተ አካባቢ ደህና ከሆነ ሰብሰብ ብሎ ይህንን ሁኔታ ማሳለፊያ ቦታ መኖሩም በጣም ጥሩ ነው። ላነጋግር እችላለሁ? አዎ አሉ ዘውዲ ትባላለች ዋና አነጋግሪያ ሎ ጤና ያስጥልኝ። ወይዘሮ ዘውዲ ጤና ያስጥልኝ። እንደምን አሉ? እንኳን ከዚህ አደጋ ተረፋችሁ። አሜን አሜን። አሁን እህቶ ወይዘሮ ገነት እየነገሩኝ ነበረ ወደ እኛ ጋር መተዋል ወጡ ተብለው አሉ። ምን ይመስል ነበር ያላችሁበት አካባቢ? እኔ በተለይ እኔ አሁን ያለሁበት አካባቢ በተከታታይ ለሶስት አመት ያክል ሁለት ቱ ታውዘንድ ፊፍቲን ቤቴ ውሃ ሞላ ማለት ነው 2016 የልጄ መኪና ሞላ። አሁን ግን ጎርፉ ይመጣል ያው ዝናብ በእንትን ባለ ቁጥር አሁን ግን አሁን የተዘጋ እንደዚህ እንትኖቹ ይከፍቱታል የተጠራቀመ ውሃ እና ስለምንከፍተው ሙሉ ቤታችሁ ሊጥለቀለቅ ይችላል እና ለስድስት ሳምንት ያክልም ልትመለሱም አትችሉም ይሆናል አሁን በተቻላቸው መጠን እንድትወጡ ብለው ትናንትና ማታ አስራ አንድ ሰዓት በእኛ ማለት ነው፣ አስራ አንድ ሰዓት ተኩል እንድንወጣ ተደረግን ማለት ነው። ያው አሁን ሰውም እየወጣ ነው ያለው። ስለዚህ ቤታችሁ ያለበትን ሁኔታ ወደ ቤታችሁ ውስጥ ይግባ ይግባ፣ ምንም የምታውቁት ነገር የለም ገና ነው። አልለቀቁትም። አሁን ጊዜ ሰጥተው ሰው ወጥቶን እስከሚጨርስ ድረስ በተፈጥሮ የሚዘንበው አቁሟል፣ ወደ ሌላ መንገድ ሄዷል። ደህና ዝናቡ ማለት ነው። እነሱ የሚለቁበት መንገድ ነው የሚከፈተው። እነሱ የሚለቁበት ሰው እንዳይሄድ ይከለከልና ከዛ በኋላ ይለቁታል ማለት ነው። ግን ይለቁታል ማለት ስለ ቤታችን ላይ በላሽ ይችላል። ከዚህ በፊት እንደሱ አድርገው ነበረ። ወደ እኛ አካባቢ አልመጣም እስካሁን ከነበረው እንግዲህ ያንን አካባቢ ይደጋግመዋል። እና ይሄ ኃይለኛ ዝናብና ንፋስ እስካሁን ከነበሩት ጋር ሲያወዳድሩ እርሶ ዛ በርከት ላሉ አመታት ኖረው ከሆነ እስኪ እንደው እያነጻጸሩ ይንገሩኝ። ያሁኑ ያሁኑን እኔ በጣም ልዩነቱ ለመናገር የማይቻል ነው። አሊሻ የሚባል ለመጀመሪያ ጊዜ እንግዳ ሆኝ አንድ ወር እዚህ ሀገር እንግዲህ በናይንቲን ኤቲ ትሪ ማለት ነው የገባሁት ኤቲ ቱ መጨረሻ ኤቲ ትሪ። እና አሊሲያ የሚባል መጥቶ ነበረ። በጣም ድምፅ አለው። ቆርቆሮዎችን በሙሉ ገነጣጥለ ወሰደ። መሬቱን በጎርፍ ሞላ። እንደሱ አይቻለሁኝ። አዎ፣ ግን የአሁኑ ደግሞ በጠቅላላ ያኔ አካባቢ አካባቢ አለው። አሁን ግን በጣም የሚያስፈራ ነው። እንደዚህ በመጽሐፍ ቅዱስ የምናየው አይነት ነገር ነው የሚመስለው እና በጣም ያስፈራል። በፊት እንግዲህ ንብረትም ልጅም ስላልነበረኝ መሰለኝ። አሁን ግን እናቴም አለች እህቶችም እና ቤተሰብ ስላለ በጣም ያስፈራል። በጣም በዚህ ከቀጠለ ደስ የማይል ሁኔታ ላይ ነው ያለው። ቴሌቪዥን ነው የምናየው። መንገዶች አይታዩም፣ ባህር ሆኗል። በታንኳና በጀልባ ሆኗል የሚካሄድበት እና ወደ እህቶ ቤት ለመድረስ ችግር አልገጠማችሁም? መኪናዎች ውሃ ውስጥ ይገባሉ፣ ይሰምጣሉ። ግማሽ ጎናቸው ገብቶ በጭንቅ ፈጥኖ ደራሾች የሚያወጧቸው ሰዎች አይተናል። እና እንዴት ልትደርሱ ቻላችሁ? ችግር አልገጠማችሁም መንገድ ላይ? እንግዲህ እኛ አንደኛ በጣም የተቀራረብነን፣ ሁለተኛ መንገዱ እንዳልነበረ አጣርቼ ነው የወጣሁት። አሁን ሃይዌይ ሲክስ የሚባል አለ ትልቅ ጎዳና በሱ መሄድ እንደሚቻል ግን እኛ እስከምንነግራችሁ እንዳትወጡ ብለው ነበረ። ሕግ ጥሼ እኔ አራት ሰዓት ተኩል ጠዋት ተነስቼ መጣ መኪናዎች ቆማሉ። ደረስኩ ማለት ነው። የሚያውቋቸው ወዳጅ ዘመዶች፣ ጓደኞቻችሁ፣ አብረችሁ የሚሰሩ የመሳሰለው ከቤታቸው መውጣት ያልቻሉ ወይም አደጋ የደረሰባቸው ሰዎች የምታውቋቸው ይኖራሉ። አንድ ዘመዴ አሁን ደወልኩላትና አንድ የምታውቃት የልጆች እናት አንድ ብቻ አይደለችም። የሆነ አፓርትመንት ውስጥ የሚኖሩ እነሱ በጠቅላላ አንድ ቦታ አስቀምጠዋቸዋል እና ችግር ላይ እንዳሉ ሰምቻለሁኝ። ውስጥ የተወሰኑ አበሾች አሉ ወደ መጠለያ ወስደዋቸዋል። አዎ እዛው በዛው ነው። ለምን ሩቅ መውሰድ አይቻልም። እነሱም ራሳቸው ፖሊሶቹም ለመድረስ ስላልቻሉ አሁን ያለውን ጉድለት ለመንገርም በጣም ከባድ ነው። ትንሽ ይቆያል። አሁን እንግዲህ ከቤት አትውጡ ስለተባለ ምግብ፣ ሰው ቢታመም መድኃኒት፣ ሐኪም ቤት መድረሻ የመሳሰለው ችግር፣ መጀመሪያ ሳምንት ሙሉ ሲናገሩ ሲያስጠነቅቁ ኖረዋል። እኛ ደግሞ ለምደነዋል። ቤት ውስጥ መብራት ቢጠፋ ባትሪ አለ በጋዝ ምድጃ ከሰልም አለን። ቂጣ መጋገሪያም አለን ከፈለግን እና ለምደነዋል። ሁሉም ሰው ደግሞ ሁሉም ውሃም ያጠራቅማል ምንም ይላል። መድኃኒትም ደግሞ ይይዛል። ግን ማንም ሰው አሁን እኔ ዛሬ ቤትን ስትለቀለቅ ደወርኩኝ። ድንገተኛ መምጣት አይችሉም። በቃ እኛ መምጣት አንችልም። ልናድንሽም አንችልም። እላይኛው ቤታችሁ ላይ ውጡና ቁጭ ብለዋልን ቁጫልን ማለት ነው ውሃው ራሱን ትንሽ አሁን በአሁኑ ዝግጅታቸው ከዛን ጊዜ የተሻለ ነው ብለው ያስባሉ። እንግዲህ የናይን ዋን ዋን የሚደወለው ዘጠኝ አስራ አንድ የሚደወለው የድረሱልን ጥሪ ነው የሚሉኝ አይደለም። ከዛሬ ሁለት ዓመት በፊት የገጠመትን ነው የሚነግሩኝ። እሺ አሁንስ አገልግሎታቸው እንዴት ነው? እንዴት ነው ይላሉ። አሁን እንግዲህ እንደ ቤንታው የሚባላል የመንግስት ልክ እንደ ዳግማዊ ምኒልክ ሆስፒታል ማለት ነው። እሺ ማንም ሰው መግባትም አይችልም መውጣትም አይችልም። በውሃ ተከቧል። ውስጡ ግን በሽተኞቹ ይታከማሉ። አስቀድሞ ያለው እየታከመ ነው። አዎ ሌላ ግን ሊመጣ አይችልም። በድንገተኛም በምንም እስካሁን ድረስ እንግዲህ አላየሁም፣ ግን በጣም በከባድ ሁኔታ ነው ያለው። እዚህ አይነቱ ጥሪ የናይን ዋን ዋን የዘጠኝ አስራ አንድ ጥሪ በጣም በዝቷል እና ተጨናንቋል፣ ያሉ ነበር ሲናገሩ የነበሩት። አዎ ተጨናንቋል። አሁን እርዳታ ጠይቀዋል መስሎኛል። ከሌላ እየመጡ ናቸው፣ ግን ችግሩ አንሶ አይደለም። መግቢያ መሄጃ የለም። የእሳት አደጋ መኪና አይገባም። ውሃ እየሞላ ነው። እሱ አስቸግሯቸዋል። አዎ፣ በጣም ብዙ ሰው ውሃ ቤታቸው ሞልቷል። ጣራ ላይ የተሰቀሉ ልጆች አይነበርም። መንገድ ላይ የወጡ ሰዎች አሉ። አሁን እነሱን እየለቀሙ ያስገቧቸዋል ያሉት። በአካባቢው ዛፍ ላይም አንዲት ሴት ልጃቸውን ይዘው ቁጭ ያሉ አይተናል ይመስለኛል። በተለይ አዎ፣ ልክ ነው፣ ልክ ነው። በጣም የሚያሳዝን ልብስ እንኳን በስነ ስርዓት ሳይለብሱ በጣም የሚያሳዝን ሁኔታ በጣም የሚያዘገንን ነገር ነው ሂውስተን ውስጥ የሆነው። የሂውስተን ከተማ ነዋሪዎች ወይዘሮ ገነት ካሳን እና ወይዘሮ ዘውዲ ካሳን እናመሰግናለን። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶችና በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ አንድ ሁለቱን እናቀርባለን። ሄሎ ይች የዘወትር አድማጫችሁ ነኝ፣ ከዚሁ ከዋሽንግተን ዲሲ። በስራችሁ በጣም ደስተኛ ነኝ እኮራለው። የምታቀሩት መረጃ በጣም ደስ ይላል። ዛሬ ሰለሞን ክፍሌ ከኦሮሚያ ክልላዊ መንግስት ቃል አቀባይ ጋር ያደረገውን ውይይት ሰምቻ አለው። ቃል አቀባዩ አንድ ያሉት ነገር አለ። ሰዎች ሱቃቸውን መዝጋት መብታቸው ነው። ሌሎች ደግሞ ከፍተው ግብይት የሚያደርጉትን እንዲሁ ደግሞ መንግስት ከለላ ይሰጣል ብሏል። ዛሪያ የሚገዙ ሰዎች መብታቸው ከሆነ መንግስት ለምንድን ነው ታሽጓል እያለ የሚለጥፈው? ይህንን ጥያቄ የሰለሞን ክፍሌ ይጠይቃል ብዬ ነበረ። ሳይጠይቅ ነው ያለፈው። ለሌላ ጊዜ ቢጠየቅ ደስ ይለኛል። መስጋት መብት ከሆነ መንግስት ለምን ያሽጋል? አመሰግናለሁ። ሰላም ዜናዎች፣ እንደምን አላችሁ። አጉዶሮም እባላለሁ ከአቴንስ ግሪክ ነው እንደውላችሁ። ይህችን ሀሳብን አየር ላይ እንደምታውሏት እምነቴ ጽኑ ነው። በቅዳሜ ምሽት ፕሮግራማችሁ የጽዮን ግርማንና የወጣት ትዕግስት ዋልተ ንጉሥን ውይይት ተከታትያለሁ። በአጠቃላይ ውይይቱ በጣም ጥሩ ነበር። የስነ ልቦና ችግር ያለባቸውን ሰዎች ለመርዳት ትዕግስትና የስራ ባልደረቦቿ የሚያደርጉት ጥረት እጅግ በጣም የሚያስመሰግንና የሚደነቅ ነው። በርቱ ተወራቱ ለማለት እፈልጋለሁ። በአንድ ጉዳይ ላይ ግን ትዕግስት ባለችው ላይ መጨመር እፈልጋለሁ። በኢትዮጵያ ማህበረሰብ ውስጥ የእምነት ማጉደል መበራከትና ሰርቶ ጥሮ ግሮ ሳይሆን በአጭር ጊዜ ለመክበር መፈለግ እየተሳሳ መሄድን ተጠያቂ የሚያደርገው ቤተሰብን ነው ብላለች። እውነት ነው። እያንዳንዱ ቤተሰብ ኃላፊነት አለበት፣ የራሱ ሚና መጫወት አለበት። ግን ትዕግስት አንድ ትልቅ ተጠያቂ ክፍል ሳትጠቅስ አልፋለች። ምናልባት እሷ አሁን ባለችበት ቦታ ሆና ስታስበው አይነኬ አካል ነው ብላ የምታስብ ይመስለኛል። እንደኔ ትልቁና ዋናው ተጠያቂው አሁን ኢትዮጵያን እየገዛ ያለው መንግስት ነ ባዩ ክፍል ነው። በአሁኑ ወቅት እኮ ኢትዮጵያ አንድ ወር ባልሞላ ጊዜ ውስጥ ሚሊዮኔር የሚፈለፈልበት ሀገር ናት። ዛሬ ዘበኛ ወይ የቤት ሰራተኛ ስራውን ዝቅ ማድረግ ሳይሆን ገቢ ዝቅተኛ መሆኑን ለመግለጽ ነው። ወይ ምንም ገቢ የሌለው ሰው ከመንገድ ላይ ተመልምሎ በአመቱ ህንጻ የሚገነባባት ሀገር ናት። ይህንን ጉድና ድራማ የሚናይ ወጣት እኔም በአጭር ጊዜ ልክበር ቢል ምን ይገርማል? ከዚህ አይነት ችግር አገራችን የምትገላገለው ይህንን ስርዓት በጋራ አስወግደን የተሻለ ስርዓት መገንባት ከቻልን ብቻ ነው። ለመጨመር የፈለግኩት ይህን ነው። ቢዎች ለተሰጠኝ ድል በጣም አመሰግናለሁ። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ ሆን ዳት ቪኦኤ ዳት ሞቢን ተጠቀሙ። በፌስቡክ እና በትዊተርም ተከታተሉን። አሁን ቀጣዩ ስፖርት። እንደምናምሽታችሁልኛል የተከበራችሁ አድማጮቼ። ሞ ፋራ በዙሪክ ዳያመንድ ሊግ በአምስት ሺህ ድል ተቀዳጀ፣ በዚያውም ከትራክ ውድድሮች በአጥጋቢ መልክ ተሰናበተ። የደቡብ አፍሪካዋ ካስተር ሲሜንያ ደግሞ በ800 ሜትር ዳያመንድ ሊግ አከታትላ ለሁለተኛ ጊዜ ዋንጫ ነሳች። በኢጣሊያ ከተማ ሱሳ በተካሄደው የተራራ ላይ ሩጫ ደግሞ የሀገሪቱ አትሌቶች አሸንፈዋል። እነዚህንና የእግር ኳስ ስፖርት ዜናዎችን ይዘናል። አብራችሁን ቆዩ። ሰር ሞፋራ ከትራኩ ውድድር ራሱን ያገለለው ባሳለፍነው ሐሙስ ዙሪክ ላይ በተካሄደው የዳያመንድ ሊግ በአምስት ሺህ ሜትር የበላይነቱን አስመስክሮ ነው። ሁለቴ በኦሎምፒክ አምስትና አስር ሺህ እንዲሁም በዓለም ሻምፒዮኑ ሞፋራ በዓለም ዙሪያ የሚገኙ አድናቂዎቹን ሐሙስ ዕለትም አላሳፈረም። በግሩም ያጨራረስ ስልቱ በድል አጠናቋል። አንድ ሺ አራት መቶ ሜትር እንደ ቀራቸው ነበር ሞ ፋራ መሪነቱን የያዘው የካናዳው ሞሐመድ አህመድ በመሪነቱ ተፈራርቋል። ሆኖም ፋራ የዓለሙ ሻምፒዮን ኢትዮጵያዊውን ሙክታር ኢድሪስንና ሌላውን ጠንካራ አትሊት ኢትዮጵያዊውን ዮሚፍ ቀጀልቻን በመፍራት መራቁን መርጧል። ከባዱ ፉክክር የተጀመረው ግን ሁለት መቶ ሜትር እንደቀራቸው ነበር። አራቱ ከባድ ሚዛኖች ተፈተለቁ። ሞ ጥሏቸው አለፈ። በአስራ ሦስት ደቂቃ ከዜሮ ስድስት ነጥብ ዜሮ አምስት ሴኮንድ አጠናቋል። ሙክታር ኢድሪስና ዮሚፍ ቀጄልቻ በዜሮ ስድስት ነጥብ ዜሮ ዘጠኝ ና በዜሮ ስድስት ነጥብ አንድ ስምንት የሁለተኛና ሦስተኝነቱን ስፍራ ወስደዋል። ባረጋ ሰለሞን አራተኛ። ዙሪክን ጃን ሜዳ ያስመሰሏት የኢትዮጵያ አትሌቶች ባሳዩት ፉክክር ተደንቀዋል። በሺ 500 ወንዶቹ ከአንደኛ እስከ ስድስተኛ ያለውን ቦታ በሙሉ የወሰዱት በቲሞቲ ቻሪዮት የተመሩ የኬንያ አትሌቶችም በተመሳሳይ አድናቆት አትርፈዋል። በመቶ ሜትር ወንዶች ብሪታንያ፣ በ400 ቦትስዋና፣ በከፍታ ዝላይ ኳታር ድል ተቀዳጅተዋል። ወደ ሴቶቹ ስንሄድ በ800 ሜትር የደቡብ አፍሪካዋን ካስተር ሲሜንያን መቋቋም የቻለ እንደጠፋ እናገኛለን። ገና 200 ሜትር እንደሄዱ ጀምሮ ነበር ሲሜንያ የነጎደችው። ሳታቋርጥ በመሪነቷ ቀጥላ በአንድ ደቂቃ ከ55.84 ሴኮንድ በድል አጠናቃለች። ፍራንሲኒዮን ሳባና ማርግሬት ዋምቡይ ከኬንያ ሁለተኛና ሦስተኛ ሆነዋል። ይህም በዚሁ ላብቃና ወደ ኢጣሊያው የተራራ ሩጫ ስፖርት ዜና ልለፍ። በትላንቱ ሱሳ ከተማ በተካሄደው ውድድር የኤርትራው ፔትሮ ማሙና ኢጣሊያዊቷ አሊስ ጋጊ ነበሩ ቀድመው ይጨርሳሉ የሚል ግምት የተሰጣቸው። ከሰባቱ ዙር የዓለም ዋንጫ ውድድር የትላንቱ አምስተኛው መሆኑ ነው። ኤርትራዊው ፔትሮ ማሙ በተራራ የረጅም ርቀት ሩጫ የዓለም ሻምፒዮን መሆኑ ይታወቃል። ትላንት ሱሳ ላይ ሲሮጥ ለመጀመሪያ ጊዜው ነበር አሸናፊዋ በሴቶቹም በወንዶቹም ጠንካራ አትሌቶችን ያቀረበችው ኢጣሊያ ሆናለች። በዚሁ መሠረት አሌክስ ባልዲሲኒና ካሜላ ማግሊያኖ አሸንፈዋል። አትሌቲክሱን በዚሁ ላብቃ። ለሀገር ውስጥና ዓለም አቀፍ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የክረምቱን ወራት ተከትሎ በአሁኑ ጊዜ የእግር ኳስ ውድድሮች የሉም። ይሁን እንጂ የፊታችን መስከረም ወር ማለትም ከሀያ አንድ ቀናት በኋላ ዓለም አቀፋዊና አህጉራዊ ሁለት የእግር ኳስ ማጣሪያ ጨዋታዎች አዲስ አበባ ላይ ይደረጋሉ። ከሀያ አመት በታች የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን ለዓለም ዋንጫ ማጣሪያ የኬንያቻውን መስከረም ሰባት ቀን ሁለት ሺህ አስር አመተ ምህረት ይገጥማል። በዚሁ ወደ ውጭ የእግር ኳስ ዜና ያሸጋግራለሁ። በሳምንቱ መጨረሻ ሁለት ቀኖች አስር ጨዋታዎችን በከናወነው የእንግሊዝ ፕሪሚየር ሊግ ከአስር ግጥሚያ ሀያ ጎሎች ተመዝግበውበታል። የሳምንቱ ተጠባቂ የሊቨርፑል ና የአርሴናል ጨዋታ በሊቨርፑል ፍጹም የበላይነት አራት ለባዶ አሸናፊነት ሲጠናቀቅ፣ በአርሴናል አጠቃላይ አቋም የተበሳጩ የቡድኑ ደጋፊዎች አስከፊና አሳፋሪ ሽንፈት ብለውታል። ሊቨርፑል አስር የግብ ሙከራዎች አድርጎ አራቱን ለፍሬ ሲያበቃ አርሴናል በአንጻሩ ምንም የግብ ሙከራ ሳያደርግ ተጫዋቾቹ እንደፈዘዙ እንደደነዘዙ የጨዋታው ጊዜ አልቋል። አሰልጣኝ አርሴን ቬንገር ከጨዋታው በኋላም በሰጡት አጭር መግለጫ ቡድናቸው አርሴናል ሙሉ በሙሉ በጨዋታ መበለጡን በአካል ብቃት በስነልቡናም ሆነ በታክቲክ የአርሴናል ተጫዋቾች ደክመዋል ብለዋል። በሊቨርፑል በኩል ሳዲዮ ማኔ እና መሐመድ ሳላህ የአርሴናልን ተከላካዮች እንዳልነበር እያደረጉ በማለፍ ግሩም ግሩም ጎሎችን አስቆጥረዋል። ሮበርቶ ፈርሚኒሆና ዳንኤል ስተሪጅ የመጀመሪያውንና የመጨረሻውን ጤንጠኛ ጎሎች በግንባር ገጽተው አስቆጥረዋል። ማንቸስተር ዩናይትድ ሶስቱንም ጨዋታዎች አሸንፎ ምንም ጎል ሳይገባበት በዘጠኝ ነጥብ እና በአስር ነጥብ ጎል መሪነትን ይዟል። ሊቨርፑል በሰባት ነጥብ ማንቸስተር ዩናይትድን ተከትሏል። የስፔን ላሊጋ ሁለተኛ ሳምንት ጨዋታ ላይ ደርሷል። ባርሴሎና አላቬዝን ሁለት ለባዶ በረታበት ጨዋታ ሊዮነል ሜሲ ሁለቱንም አግብተዋል። ሜሲ ጎሎቹን ከማግባቱ ቀደም ሲልም የተገኘውን ፍጹም ቅጣት ባይስት ሐትሪክ ሶስት መስራት ይችል ነበር። ሌላው በላሊጋው በሰፊው የድል ልዩነት ያሸነፈው አትሌቲኮ ማድሪድ ላስ ፓልማስን አምስት ለአንድ ሸኝቷል። የአምናው የላሊጋውና የአውሮፓ ሻምፒዮናው ሪያል ማድሪድ ቪያሪያል ሁለት አቻ በመለያየቱ ነጥብ ጥሏል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በስድስት ነጥብ አናት ላይ ሲቀመጥ፣ ሪያል ማድሪድን ጨምሮ ሶስት ቡድኖች በኩል ነጥብ ባርሳል በሁለተኛነት ተከትለዋል። በእኔ በኩል ያለው የሆነ ነው። አመሰግናለሁ። ገዛኝ ጮም መስቀል ነበር ከአዲስ አበባ። እኔም አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩን። ሁለተኛው ቅንብር ላይ ደርሰናል። የተከበራችሁ አድማጮች አፍሪካ ነክ ርዕሶች የትግራይ ክልል ለዘመናት ተራቅቶ የነበረውን አካባቢውን መልሶ ለማልማት ባወጣው ፖሊሲና ሕዝቡ ባደረገው ጥረት ለተገኘው ውጤት በዓለም አቀፍ ደረጃ ተወዳድሮ አንደኛ በመውጣት የወርቅ ሜዳሊያ ተሸላሚ ለመሆን መብቃቱን በተባበሩት መንግሥታት ድርጅት በረሃነት እንዳይስፋፋ የሚሠራ ቢሮ ባለፈው ማክሰኞ አስታውቋል። የትግራይ አርሶ አደሮች ካለፉት 15 ዓመታት ወዲህ አንድ ሚሊዮን ሄክታር ከሚሆን መሬትና ኮረብታዎች ላይ ቢያንስ ዘጠና ሚሊዮን ቶን አፈርና አለት በእጃቸው እንዳንቀሳቀሱ በወርልድ ሪሶርስ ኢንስቲትዩት የመልሶ ማልማት ጠቢብ ሬጂ ሳይድ ጠቁመዋል። ስለ ጉዳዩ እንዲያብራሩልን የትግራይ የእርሻና አካባቢ ጥበቃ ቢሮ ኃላፊ ዶክተር አትንኩት መዝገቡን አዳነች ፍሳሐይ ያነጋግራለች። ዶክተር አትንኩት ስለ ሽልማቱ በማብራራት ይጀምራሉ። ወርልድ ፊውቸር ካውንስል ሚባል ከ ዩናይትድ ኔሽን ኮንቬንሽን ተ ኮምባት ዲዘርቲፊኬሽን ጋር በመተባበር በሁለት ሺ አስራ ሰባት በበረሃነት ቅነሳ ወይም ደግሞ ዲዘርቲፊኬሽን በመቀነስ ማለት ነው ያሉት ምርጥ ፖሊሲዎች የዓለማችን አወያድሮ እንግዲህ በሁለቱም ትብብር የሚሰጥ ሽልማት ነው የተገለጸው። ሽልማቱ ማን ማን አሸናፊ እንደሆነ የሚል ነው። ትግራይ ወርቅ ተሸላሚ ሆናለች። ቻይናና ብራዚል የብር ተሸላሚ ሆነዋል። አውስትራሊያ፣ ጆርዳን እና ኒጀር ደግሞ የነሐስ ተሸላሚ ሆነዋል ማለት ነው። ከብዙ ማጣራት ከብዙ ሂደት በኋላ ማለት ነው ሽልማቱ የሚሰጠው ሴፕተምበር አስራ አንድ ቴንታቲቭሊ አስር አስራ አንድ አስራ ሁለት ባለው ነው። በቻይና ሀገር ነው የሚደረገው የክልላችን ከፍተኛ ባለስልጣናት ይሄዳሉ ማለት ነው። በዚህ ሂደን ሽልማታችን እንቀበላለን ማለት ነው። የሽልማት ስነ ስርዓት ይኖራል። የኮፕ ሰርቲን ሚቲንግ አለ እዛ በዓለም ደረጃ በተደረገው ውድድር ነው እንግዲህ ትግራይ ክልል ወርቅ ያሸነፈው አንደኛ ሆኗል ማለት ነው። አዎ ትግራይ አንደኛ ነው፣ ብቸኛ ወርቅ ተሸላሚ። ትግራይን ለዚህ ሽልማት ካበቁት ጥረቶች እስቲ ጠቀስ ቢያደርጉልን ዋና ዋናዎቹን። እንግዲህ በሰባ ሰባት ዓመተ ምህረት መለስ በጣም በሕይወቴ በጣም ተስፋ አስቆራጭ ነው እኔ የምታገልላቸው ሰዎች በረሃብ በችግር እየተበታተኑ ነው። ሌላም ዳይሜንሽን ነበረው። የሰፈራ ፕሮግራም ነበር እና ስለዚህ ህዝብ እንደ ህዝብ ለመቀጠል በጣም አስቸጋሪ ነበር እና ከዛ በኋላ በሰባ ስምንት አመተ ምህረት የእርሻ ዘርፍ ነበር በህወሓትም ዳይሬክሽን ቢሆን ማለት ነው። ከሰባ ሶስት ጀምሮ ማለት ነው። ቶፖግራፊውም ወጣ ገባ ነው፣ የጦርነት ቦታ ነው፣ ብዙ ነገር አልተሰራም። ስለዚህ ተጥሮ በጣም ተጎድቷል። በጣም ሀርሽ ኮንዲሽን ነው። ስለዚህ እርሻ ብለን የምንከተል ከሆነ የኢኮኖሚያችን ዋና ምሰሶ የሚሆን ከሆነ ተፈጥሮን መመለስ ማዳን አለብን የሚል በዚያን ሰዓት ጀምሮ ሞቶ ነበር። በአንድ እጅ ህብረት፣ በአንድ እጅ እንትን የሚል ነፃ መሬት ላይ ይሰራ ነበር። ከዛ በኋላ የሰፋ እየሰፋ መጣ። ኦልሞስት ሰማኒያ አንድ ላይ በደንብ ወደ ሙሉ ትግራይ ኦልሞስት ተቋጥሮ ስለነበር ነፃ መሬትም ስለነበር ፈራራልስ ይሰራ ነበር። በጥረታችን በራሳችን መቀየር እንዳለብን ሀገራም እንዳለብን መለስ ሲናገር ነበር። በዚያን ሰዓት ለትግራይ ህዝብም ይህ ብዙም ከባድ አልነበረም። እንደ ካምፔን ሲሰራ ነበር። እንደ መጀመሪያ አካባቢ ብዙም ሌላ አክቲቪቲ ስላልነበር ሶስት ወሩ አካባቢ ነበር። ከዛ ቀነሰ አርባ እንደገና ወደ ሀያ ወረደ፣ እንደገና ወደ አርባ ቁጥሩ ከፍ ይላል። አሁን ግን ኤብል ሆኖ ለረዥም ዓመት ሀያ ቀን በነጻ ጉልበት ይሰራል ማለት ነው። በአመት ነው ሀያ ቀን? አዎ በዓመት ሀያ ቀን ተከታታይ ናቸው። ይህኛው ምነጥ ከየካቲት አንድ ነው የሚጀምረው። ከጥር ሀያ አምስት እስከ ሰላሳ የሰማዕታት ቀን ተብሎ የተፈጥሮ ስራ ዝግጅቱ የሚፈተሽበት ነው። ውሃ የሚያጠጡበት፣ የሚኮተኩቱበት፣ ፍግ የሚያደርጉበት ነው። ይህ እነዚህ አምስት ቀናት ወረ ተተክለው ለነበሩት ማለት ነው። ከዛ የካቲት አንድ ኦፊሻሊ ለምሳሌ በዚህ አመት መሆን የተካሄደ የሚቀጥለው ሌላ ቦታ አሁን ካምፔን ያስፈልጉ ኦልሬዲ ስኬጁል ውስጥ ገብቷል። አንድ ቦታ ያነበብኩት ነበረ ተራራዎችን ሁሉ ኮረብታዎችን ቆፍረው ለምንዳረጉት አንብቤ ነበር አንድ ዘ ጋርዲያን የሚባል ጋዜጣ ላይ እና እሱን እሱን እስኪ የተደረገውን ነገር ቢነግሩን ደን ቢኖረው ኖሮ መቆፈሩ ባላስፈለገ። ህይወት የሌለው ነገር ፊዚካል ስትራክቸር መስራት ያለበት ቀድሞ ቀድሞ ሁኔታ ስለሆነ ህይወት ያለው ነገር ለማኖር ማለት ነው። በብዛት የተፋሰ ስራዎች ትሬንቾች በኢንተረስ የተለያዩ አክቲቭ ሶይል ኤንድ ወተር ኮንዘርቬሽን ስራዎች ተሰርተዋል በጉልበት ማለት ነው። እንግዲህ የውሃ ሶርሳችን ወይ ምንጣችን አንድና አንድ ነው። ዝናብ ነው። ዝናብ ዘንቦ የተራቆተ ቦታ ወይ ደግሞ የሆነ ስትራክቸር ከሌለ ካልተሰራበት አጥሞት ነው የሚሄደው፣ አፈሩ ምናምን ወዲያውኑ ነው የሚሄደው። ስለዚህ በተቻለ መጠን ተራራው ብዙ ጥረት ተደርጎበት ዝናቡ ሲዘንብ እዛ እንዲቀር ቀስ ብሎ ወደ መሬት እንዲገባ ከዛ በኋላ ቀስ እያለ መውጣቱ አይቀር፣ ወደ ወንዝነት ይቀየራል። ወንዙን ተጠቅመሽ መስኖ ማስፋፋት ይቻላል ማለት ነው። ተመልሰሽም በዛ ጋራውን የምታጠጭበት ሁኔታ ይኖራል። በጣም ዲፕ በቦሮበር ነበር፣ እነዛ ላይ ብዙ ተሰርተዋል። በጣም ፈራርሶ የነበረ መሬት ሪሃብሊቴት አድርጓል። በጣም ብዙ ስራዎች አሉ። አጠቃላይ እንደ ካምፔኝ ሙሉ ትግራይ የሸፈነ ወደ ሀያ ዘጠኝ ዓመት አካባቢ ነው የሚሆነው። እንግዲህ ገና ከዚህ ጀምሮ ነው የምነግርሽ ያለው። ከዛ በኋላ በተመሳሳይ ነው የቀጠለው። ለምሳሌ ወደ ሀገራችን ፖሊሲ ላንጻሽ ና አግሪካልቸራል ዲቨሎፕመንት ሌድ ኢንዱስትሪላይዜሽን የሚል ነው ፖሊሲ የወጣው በሀገር ደረጃ። ወደ ትግራይ ሲመጣ አግሪካልቸር ያለ ተፈጥሮ አይሆንም። የእኛ እንደ ፖሊሲ ኮት የተደረገው ኮንዘርቬሽን ቤዝ። አግሪካልቸር ቢሮ ሌድ እንዲያሰረጅ ተፈጥሮን መሰረት ያደረገ ተፈጥሮ ተጎድቶ ስለነበር ተፈጥሮ ብዙ ተሰርቷል። ብዙ የተቀየረ ተራራ አለ። እንዳንዴ በጣም የሚገርምሽ ማለት ነው ለማመን የሚያቅትሽ መቶ ሀያ ሜትር ከአስራ አምስት እና ከሀያ ሀያ ሜትር ጉድጓድ ተቆፍሮ ለውሃ ለመጠጥ ውሃ የታጣበት ቦታ አሁን አብረ ወጣ ላይ ሶስት ሜትር አራት ሜትር አለ የውሃ ባንክ ብለው አለ። ይህኛው እንደ አንድ ኤግዛምፕል ብዙ ስለሚያቀም እንደዚህ አይነት ቦታ ተመሳሳይ ቦታዎች አሉ በትግራይ ውስጥ በርካታ ቦታዎች በዚህ ጥረት ተጠቃሚ የሆኑት ሰዎች ምን ያህል ይሆናሉ እርሻ ላይ የተሰማራ ይጠቀማል ኢን ፕሪንስፕል በተለይ መስኖ አለው የመስኖ ሽት ሶስት ነጥብ አምስት አካባቢ ነው የነበረው በትግራይ በሙሉክ የዛሬ አስራ አምስት ሀያ አመት አካባቢ ማለት መጀመሪያ አካባቢ አሁን የዚህ አመት ሪፖርት ሁለት መቶ ሀምሳ ስምንት አፕ ኤንድ ዳውን ይላል እንደ ውሃው ማለት ነው ከአመቱ በፊት በዘንቦ ከነበረ ሪቻርጅ ያደረገዋል ስፕሪሞቹ ወይ ደግሞ ወንዞቹ ደና ይሆናሉ የመስኖ ከቨሬጁ ደግሞ ሰፋ ይላል ማለት ነው። አንዳንድ ሄክተር ዝቅ ይላል። ስለዚህ በዚህ አመት ሁለት መቶ ሀምሳ ሺህ አቨሬጅ አንድ ሄክተር ለአምስት ነው የሚሆነው ለአምስት ሰው ነው የሚሆነው። በተለይ ትኩረት የተሰጠባቸው አካባቢዎች የትኞቹ ነበሩ? በተቻለ መጠን ሁሉም ጋር የተገባበት ሙሉ ትግራይ ማለት ነው። ስለዚህ ፎከሱ ይለያያል። ለምሳሌ ለውላንድ አካባቢ ብዙ ስራዎች ሊሰራ ይችላል። አሁን ራያ አስበሽ ለምሳሌ መሆን ታች አካባቢ የመጣውን ጎርፍ ወደ ማሳ ማስገባት ትራዲሽናል ሪክሽንትን አለ ወደ ሀይላንዱ ብትሄጅም ሌላ ቦታ ማለት ነው። ምናምን በጣም የተጎዳ ቦታ ስለሆነ ምናልባት በትኩረት ደረጃ የሚለያየው እነዚህ የሴፍቲኔት ምናምን የሚመጡ አለ አደለም? እነዚህ በትንሽ ምግብ ለስራ የሚሰሩ እዛ በጣም የተጎዱ ቦታ ላይ እነዛ እነዚ አሎኬት ይደረጋሉ። ይህ የፊዚካል የህዝብ ካምፔኑ ሁሉም ሰው የሚሰማራበት ግን ሙሉ በሙሉ ትግራይ ሙሉ ከጣፍ እስከ ጣፍ ሁሉም ያኛው እንደ እንደ እንደ እንደየስፖቱ ብዙ ችግር ተጎጂ ያለበት ቦታ አለ፣ ደህና ቦታ ይሆናል። ስለዚህ ምንድነው እርዳታው ዝም ብሎ ልመናን ለማስረጥ እንዳይሆን የተፈጥሮ ስራ እየሰሩ እነሱም ተጠቃሚ የሚሆኑ ራሳቸው የሚችሉ ግራጁዌት አድርገውም እንዲወጡ ይወጣሉ፣ በየጊዜው ይገባሉ። ሌላም ባንፃራዊ ነው እንግዲህ ሪሌቲቭ ተርም ነው ይሄ ከድህነት መውጣት የሚለው ነገር። እንደዚህ አይነት ነገር የሚሰራ በዳይሬክሽን ግን ሁሉም ነው ሙሉ ከጫፍ ከጫፍ ያስፈልገዋል። ይህ ሽልማት በትልቅ ነገር ስንታወቅ ለእኛ ሌላ ሌላ ብርታት ነው የሚሰጣል። አሁን ያለው ስራ ወደ ሌላ የምናስፋበት አዲስ አስተሳሰብ ላይ ያለ ነው። ይህኛም ሆኑ ከተማ የሆንባቸው ቦታዎች ተሞክሮ አድርገን ሪፕሊኬት ለማድረግ እያሰብን ነው። ዶክተር አትንኩት መዝገቡ ለሰጡኝ ማብራሪያ በጣም አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ምሽቱ የመጨረሻ ቅንብር እናልፋለን። በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞች ቋሚ የመኖሪያ ቦታ ይሰጠን ሲሉ ከትላንት በስቲያ ሰላማዊ ሰልፍ ወጥተዋል። በሰልፉ የተሳተፉት በሺዎች የሚቆጠሩ ሰዎች ነበሩ ነው የተባለው። ባለፈው ሳምንት ቅዳሜ አጥቢያ ላይ ከስምንት መቶ በላይ የሚሆኑ ትንሽ ስደተኞች በእንቅልፍ ላይ ሳሉ ነው መሣሪያ በታጠቁ ፖሊሶች እየተዋከቡ ለአራት ዓመታት ከኖሩበት ህንፃ እንዲወጡ የተገደዱት። ዛሬስ በምን ሁኔታ ላይ ይገኛሉ? ጠይቀናቸው በሰጡን ምላሽ ከሐሙስ ጀምሮ ከከረሙበት ጫካ ወደ ሮም መመለሳቸውንና አሁን በከተማዋ መንገድ ላይ መዋል ማደር እንደጀመሩ ገልጸውልናል። ለጣሊያን መንግሥት ያቀረቡት ጥያቄ ምን ደረጃ ላይ እንደደረሰም መስታወት አድራጋው ደውላ አነጋግራለች። ቅዳሜ ዕለት ሮም ከተማ የስደተኞቹን መብት ለማስጠበቅ በተደረገው ሰላማዊ ሰልፍ ላይ በሺዎች የሚቆጠሩ የጣሊያን ዜጎችና ሌሎች ጥገኝነት የጠየቁ ስደተኞች ተሳትፈው ነበር። ስደተኞች አሸባሪዎች አይደሉም የሚሉ ጽሁፎችን ያነገቡት ሰላማዊ ሰልፈኞቹ ከጊዜያዊ መኖሪያቸው ለተፈናቀሉት ስደተኞች በአስቸኳይ መኖሪያ ይሰጣቸው የሚል ጥያቄያቸውን ነበር ሲያሰሙ የዋሉት። ተክለ እግዚ ገብረ ኢየሱስ ቅዳሜ ዕለት ስለተካሄደው ሰላማዊ ሰልፍ በአጭሩ ገልጸውልን ነበር። በጣም ትልቅ ነበር እኔ ሴዛ ነበርኩኝ ተሸክመን ብዙ ብዙ ሰው ነበር። በእውነቱ ብዙ ጣሊያን መጥተዋል። ስምንት ሺህ አስር ሺህ እንገመታለን በተሰጠን ቦታ። እንግዲህ በሰላም ተጀምሮ በሰላም አልቋል እና ሂደት ላይ ነው ያለው የሮም ከንቲባ የሀገር አሁን በቅርቡ በዚህ በሶስት ቀናት ውስጥ ይገናኛሉ ከንቲባውና የሀገር ግዛት ሚኒስትሩ እና ከክልሉ የላዚዮ ክልል አስተዳደር ተገናኝተው በጋራ መፍትሄ ለመፈለግ አሁን ምንድን ነው የሚሉት? ህንጻዎቹ ከማፊያ ምናምን የተወሰዱ ባዶ አሉ። እነሱ ስደተኞች እንዲኖሩበት እያሉ ነው። ግን መጀመሪያ ደግሞ ቤት የሌላቸው መንገድ ላይ የተጣሉት የጣሊያን ዜጎች ለእነሱ ለምን አይሰጥም የሚሉ ቀኝ አክራሪ ቡድኖቹም አሉ። እዛ ፖለቲካ ውስጥ ይሄ እየተነጋገሩበት ነው። ቴዲ ግርማ በ1995 ዓ ም ነው ወደ ጣሊያን የገባው። የጣሊያን መንግስት መጠለያ ስላልሰጠው ከጓደኞቹ ጋር ተጠቅቶ ከተፈናቀሉበት ህንፃ ውስጥ ይኖር ነበር። ባለፈው በተሰባሰብንበት ሰልሰላማዊ ባካሄድንበት ቦታ ላይ በሰጡን ቦታ አለነበረ ለሁለት ቀን ብሎ የፈቀዱልን የሆነች ቦታ አለች ነበረ ፒያሳ ቬኔዚያ የሚባል ቦታ አሁን እዛ ጋር የሆነች ዳስ ነገር ተጥላ ነገር ነሮች ራሷንም እንዲነፋስም ወደዛ ወደዚህ እያደረጋት ያለችው እና አሁን እዛ ሀገር ሰብስበን ያለ ነው። እንግዲህ ሀያ ሰዓት ላይ ጠብቁ ምናምን ብለናል። እንግዲህ የጠበቅ ናቸው ነው ያለ ነው። ቅዳሜ ዕለት ሰላማዊ ሰልፍ ወጥታችሁ ነበረ። ምን ምላሽ አገኛችሁ? ምን ያህል ሰው ውስጥ ተገኘ? ሰላማዊ ሰልፉ ላይ በዛ ሰዓት ወቅት ላይ በጣም ብዙ ሰው ነበረ ያለው። ዛን ከአምስት ሺህ ወይስ ከሰባት ሺህ ሰው ላይ ነዋል ብዬ አስባለሁ። እኛ የምንፈልገውን ነገር ቤቱን ነበረ የጠየቅናቸው በዛ ሰዓት ወቅት ላይ ንደው ሰዓታችሁ ህት የተፈቀደላችሁ ሰልፍ ያደረጋችሁ ሰዓት የእናንተ ሰዓት አልቋል፣ ስለዚህ ይህም ቦታ ለቃችሁ መሄድ አለባችሁ አሉ። ያ ከዚህ ለቀ የምንሄደው የት ነው የምንሄደው? ከዚህ ጋር ሽለቃሽ የት ነው የምንሄደው? ማረፋችን የት ነው? ወይም አደራችን የት ነው? ይሄን አስባቸው አላሉ እንዲያ ነገር የምናውቀው ነገር የለም። ከዛም በኋላ ተነጋገሩ ና ከኦፊስ ጋር ወረቀት እዚህ ቦታ እንድንቆይ ለሁለ ቀ እንድናድር እንድንቆይ በፈቃድ ሰጡን። ያችን ወረቀት ሁን ክስፋ ያደርጋል ያች ወረቀት ሁን ለማሳደስ ሄደዋል። ቅዳሜ ከሰላማዊ ሰልፉ በኋላ በሮም ከተማ ለተወሰነ ሰዓት መቆየት እንድንችል ስለተፈቀደልን አሁን ሮም ከተማ ነው መንገድ ላይ ተኝተን የምንገኘው በማለት ያሉበትን ሁኔታ ገልጸውልናል። ፋሲካ የጣሊያን ፖሊስ ዱላ እጇን ሰብሯል። ህክምና እስካሁን አላገኘችም። አሁን ወደ ከተማ መተን ቁጭ ብለናል። ሰው ምንም መፍትሄ የለም። ዛሬ የሆነ የሰበሰቡት ነገር ነበረ። ሰው ተመርጦ ሄዶ አናግሯቸው ነበረ። ለእኛ የሚገባን ጥያቄ፣ የጠየቅናቸውን ጥያቄ እንዲመልሱልን ማለት ነው። ገማሽ ድረስ ሄደናል ብለዋሉ። ምን ላይ እንደደረሱ ገና አሁን አድሃኖ ማደም ለአራት አመታት ይኖሩበት የነበረውን ህንፃ ነዋሪዎች በማስተባበር ይሰራ ነበር። የዛሬ ውሏችሁ ምን ይመስላል ስንል ጠይቀነው ነበር። ያው ዛሬ ፍቃድ ሰጠን ነበረ። አሁን ገና ለመግባቱ እዛ ኦፊስ ላይ አይሸጠማል ገና ነው። እዛ ቢያሳ ነው ያለው። ሁሉ ሁላችሁ ቻምበር ፊት ለፊት ከሚኒስተሩና ከኮምኔ ከአስተዳዳሩ ምናምን የተደረገ ምንም የለም። አባ ሙሴ ዘርአይ ለበርካታ ስደተኞች መብት የሚከራከሩ በርካታ ስደተኞችንም ከሜዲትራኒያን ባህር ከመስመጥ ያዳኑ አባት ናቸው። ኤጀንሲያ ዛሀበሻ የተባለው ድርጅታቸው በተለይም በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን በመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። አዲስ ነገር ምንም እስካሁን የለም። እኛ በተቻለ ለነሱ ብቻ ሳይሆን ሌሎች በእንደነሱ አይነት ሁኔታ ያሉ ሰዎች አሉ። እስካሁን ካሉበት ቦታ ባይባረሩም አደጋ ላይ መባረር እንደሚችሉ የታወቀ ነው። የጊዜ ጉዳይ ነው እንጂ አይቀርላቸውም። ስለዚህ ለነሱም ሳይቀር ለሁሉ መጠለያ የሌለው ስደተኛ በመንግስት ደረጃ ጥገኝነት ተሰጥቶት እያለ ግን በተግባር ምንም የሌለው ለእነሱ ሁሉ መፍትሄ እንዲገኝ ጥረት እያደረግን ነው። ከተለያዩ የፓርላማ አባሎች፣ የመንግስት ያልሆኑ ማህበሮች፣ ድርጅቶች ግንኙነት እያደረግ የሮማ እና የሮማ ብቻ አይሆን የላሲዮ ሬጅዮናል የክፍለ ሀገሩ አስተዳደር ኃላፊዎች ከነሱም መፍትሄ እንዲያገኙላቸው ጥረት እያደረግ ነው። ግን ገና እስካሁን የያዝነው ጭብጥ የለም። ገና በንግግር ላይ ነው ያለው። ዋናው አንድ ውሳኔ የተወሰነው በውስጥ ጉዳይ ሚኒስትር ከዚህ ሁኔታ በኋላ ሌላ እንደዛ አይነት ቦታ ሌላ ሳይገኝላቸው ካሉበት ቦታ እንዳይባረሩ ይሄ ውሳኔ አስተላልፈዋል፣ የውስጥ ጉዳይ ሚኒስቴር። ይሄ አንድ ደረጃ የተደረሰ ነው። አሁን ከዛ አልፎ ደግሞ ለነዛ ተባረው ያሉት እነሱም መልስ መጠለያ ቤት እንዲገኝ ናቸው። ይህም እየጠየቅ ነው ጊዜ አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ ያበቃ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።